ባለፈው ቅዳሜ በምዕራብ ወለጋ ጊምቢ ዞን ቶሌ በተባለው መንደር ውስጥ በታጣቂዎች በደረሰ ጥቃት ጥቃት ደርሶባቸው መትረፋቸውን የሚናገሩ ወላጆች ከአንድ በላይ ልጆቻቸውንና ቤተሰቦቻቸውን እንዳጡ ገልጸዋል። መንግሥት በአስቸኳይ እርምጃ እንዲወስድና አሁን ካሉበት በእነሱ አገላለጽ ምንም መጠለያ የሌለበት ሜዳ ላይ እንደሚገኙና አሁን ካለበትም ውስጥ በአስቸኳይ መንግሥት እንዲያወጣቸው ጠይቀዋል። የተወሰኑትን አነጋግረናል። በሌላ በኩል የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በጻፉት ደብዳቤ በአስቸኳይ ኮሚቴ ተቋቁሞ ወደ ስፍራው እንዲያመራና በቦታው ተገኝተው ሁኔታውን እንዲያጣሩ ለተጎዱትም ድጋፍ እንዲደረግ ጠይቀዋል። የአካባቢው ባለስልጣናትና እንዲሁም የኦሮሚያ ክልል አደጋ ስጋት አመራር ቢሮን አነጋግረን በአሁኑ ሰዓት ለተፈናቃዮቹ በእውነቱ በቂ የሚባል ድጋፍ እየተደረገ እንዳልሆነ ገልጸው የእነሱን ቃል ነው የተጠቀምኩት። ነገር ግን በተቻለ ሁኔታ እርዳታ እየተደረገላቸው እንደሆነ ተናግረዋል። ናኮር መልካና አስቴር ምስጋናው ዘገባ አጠናቅረዋል። በዚህ ዙሪያ ናኮር መልካ ያቀርበዋል። በኦሮሚያ ክልል ምዕራብ ወለጋ ዞን ግንቢ ወረዳ ባለፈው ቅዳሜ ታጣቂዎች ያደረሱት ከተባለ ጥቃት መትረፋቸውን በስልክ የገለጹልን ተፈናቃዮች አሁንም በቂ እርዳታ እያገኙ እንዳልሆነ ተናግረዋል። ቤተሰቦቻቸውን በሞት እንደተነጠቁ የተናገሩ ተፈናቃዮችን በስልክ ያነጋገርናቸው ሲሆን አብዛኞቹ ከአንድ በላይ ቤተሰቦቻቸውን እንዳጡ ይናገራሉ። ሁሉም ስማቸው እንዳይጠቀስ ጠይቀዋል። ባለቤቷንና የሁለት ዓመት ልጇን እንዳጣች የገለጸችልን አንዲት እናት ይህንን ብላለች። ያው ልጅቱን መስቷት እና እዛው እኔ ላይ ሞተኝ አዝለሻት ነበር I don't see was to እዛው መታወስ ምንዘሉ ውሳኔ እሱ ያለ ሌላኛው ግለሰብ ቶሌ ቀበሌ ውስጥ ከሀያ አመት በላይ የኖሩ የአማራ ክልል ተወላጅ መሆናቸውን ገልጸዋል። በጥቃቱ ባለቤታቸውን እና አራት ልጆቻቸውን ማጣታቸውን በመጥቀስ ስለ ሁኔታው በአፋን ኦሮሞ እንዲያብራርተዋል። በረሰ ገልሰኒ ከዲራ ካፍኔ ኩኖ ሀመ የሆን አወሉ ማጅራ ንጅራ አኔ ሴዳ ስጡሴ ኩኖ ማቲ ያጉደኝራ ከ1993 ዓመተ ምህረት ጀምሮ ይሄው አብረን እየኖርን ነው። እኔም ወደዚህ ከመጣሁ ስድስት ቤተሰብ አፍርቻለሁ። ይህንን ያህል አመት አብረን ስንኖር ሐዘናቸው ሐዘና ደስታቸው ደስታችን ሆኖ ነው የኖር ነው። በአንድ ገበያ እንገበያያለን፣ አብረን እንበላለን፣ የተቸገረውን አብረን እንረዳለን፣ የሞተብንንም አብረን እንቀብራለን። የዚህ በሽታ መነሻ ምን እንደሆነ አናውቅም። ቅዳሜ እንግዲህ የተፈጠረው ተፈጥሯል። በርካታ ሰዎች ነው ያጣነው። ከቤቴ ውስጥ አምስት አስክሬን ነው የወጣው። አራት ልጆቼና ባለቤቴ ነው ያጣሁት። ስልሳ ሶስት ሰዎችን አንድ ላይ ቀብረናል። ከጎረቤቴ ከአንድ ቤት አስራ አምስት አስክሬን ወጥተዋል። ዛሬ ጠዋት ራሱ አራት አስክሬን ከውጭ ተገኝቷል። ድርጊቱ የአካባቢውን ማህበረሰብ አይወክልም ያሉት እኚሁ ተጎጂ፣ መንግስት አጥፊዎች ላይ እርምጃ መውሰድ አለበት ሲሉ ጠይቀዋል። ድርጊቱ ሁሉንም ኦሮሞ ይወክላል ለማለት አይቻልም ምክንያቱም ኦሮሞ ሆኖ ወለየዎችን ከጥቃቱ አስጠልሎ በህይወት ከተረፍነው ከኛ ጋር እንዲቀላቀሉ ያደረገም ሰው ስላለ በተቻለ መጠን ድጋፍ ተደርጓል። ነገር ግን በቂ ነው ማለት አይቻልም። ከዞንም ከወረዳውም መጥተው እኛ ጋር ነው የዋሉት። በጣም ለተጎዱ ሰዎች ልብስ፣ እህል፣ ለህፃናት የሚሆኑ ድጋፎችን ማድረግ ጀምረዋል። ሐኪሞችም ወደዚህ የመጡ ቀላል የሆኑ በሽታዎችን እያከሙ ይገኛሉ። ነገር ግን በስፋት አልተሰራበትም። ጥቃቱን ያደረሰብን ሸኔ ይሁን እንጂ ከዚሁ አካባቢ ወጥቶ የዘረፈንም አለ። አጥፊዎቹ ተለይተው መታየት አለባቸው። ያለኝ መልእክት ኢትዮጵያ በርካታ ብሔር ብሔረሰቦች አላት። ይህ ደግሞ ስጋታችን ሳይሆን ውበታችን በመሆኑ ሁላችንም ይህንን አውቀን ከዚህ አይነት አጸያፊ ተግባር ራሳችንን መጠበቅ አለብን። ጠላታችንን በጋራ ማጥራት አለብን። መንግስት ደግሞ ጠንካራ የሆነ የማያዳግም እርምጃ መውሰድ አለበት። የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ከምክር ቤት አባላት የተውጣጡ ወቅታዊ ጉዳዮችን የሚያጣሩ ሁለት ቡድኖችን በማቋቋም ስምሪት መስጠታቸውን የኢትዮጵያ ዜና አገልግሎት ዛሬ ዘግቧል። አፈጉባኤ ታገሰ ለጤና ማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ በጻፉት ደብዳቤ ሰሞኑን በጋምቤላ ክልልና በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ በተወሰኑ አካባቢዎች መንግስት ሸኔ ብሎ በሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ሸማቂ ቡድን በንጹሐን ዜጎች ላይ እጅግ አሰቃቂ አሳዛኝና በሰው ልጆች ላይ መፈጸም የሌለበት ግፍ ተፈጽሟል ብለዋል። መንግስት አሸባሪ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድኑ የውጭ ቃል አቀባይ ባለፈው አርብ ዕለት ባወጣው መግለጫ መንግስት በሀገሪቱ ምዕራባዊ ክፍል የተፈጸመውን ጅምላ ግድያ በማያዳላ መልኩ ያጣራል ብሎ እንደማያምን በመግለጽ ገለልተኛ ቡድን ሁኔታውን እንዲያጣራ ጠይቋል። ባለፉት አራት ዓመታት ውስጥ ምርመራ የሚያስፈልጋቸው በርካታ የጭካኔ ተግባራት ተፈጽመዋል ሲሉ በትዊተር ገጻቸው ላይ የጻፉ የተጠቀሱት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው አማጺ ቡድን ቃል አቀባይ አቶ ዳተርቢ የሚፈለገው ሶስተኛ ወገን በሆነ አካል የሚደረግ ገለልተኛ ምርመራ ነው ብለዋል። ለደረሰው ጅምላ ግድያም የመንግስት አካል የሆነ በኦሮሚያ ክልል ውስጥ የሚገኝ ሚሊሻን ተጠያቂ አድርጓል። ሆኖም በጥቃቱ ሰለባ መሆናቸውን የሚናገሩት የአካባቢው ነዋሪዎች ሸኔ ሲሉ የጠሯቸው ታጣቂዎች ጥቃቱን እንደፈጸሙባቸው ይናገራሉ አራት የቤተሰብ አባል እንደተገደለባቸው የሚናገሩት ሌላዋ ስማቸውን መጥቀስ ያልፈለጉት እናት ደረሰብኝ ስላሉት ጥቃት ያስረዳሉ ባለቤቴ አራተኛ የግሌ ማለት ነው አንዱ አስር ነው አንዱ ደግሞ አስራ አራት አንዱ ሰባት እኔን እነዚህን የጠረፉትን ሁለቱ ልጆች ጫካውዬ ነው የትም እንዳደረስኩኝ አላውቅም። እንደገና ያስተመለስኩት አካባቢ ቤታችን አካባቢ ሄደው ሲመለሱ ቤታችን አጠገብ ጫካ ነው። ንብረት የምንዳለ ተዘርፏል። ሌላኛው በአካባቢው እንደነበሩ የቤተሰብ አባላቸው እንደተገደለባቸው የሚናገሩት ግለሰብ አስከሬኖቹን በጅምላ እንደቀበሯቸው ይናገራሉ አንድ ቦታ አርባ ሶስት ከተማዋን አንድ ቦታ አስር ሀያ ሰላሳ አርባ አምሳ ስልሳ እያለን የቀበርናቸው ዝም ብለን በየማሳው በየሰብራይ ማለት ነው እዛው መሀል ነበረ ባለው ትንሽም እንደገና ያው አቅም በላይ ሲሆን ይህም የአውጭ አካውስ ገብቼ ወንዱ በሌላ በኩል ተቀማጭነቱ በዩናይትድ ስቴትስ የሆነ የአማራ ማህበር ባወጣው ሪፖርት እስካሁን ሁለት መቶ ሰማንያ ሁለት ሰዎች በጅምላ ግድያው መሞታቸውን እንደዘገበ እና የሟቾች ቁጥር ግን ከዛ በላይ ሊሆን እንደሚችል ያስታወቀ ሲሆን ቁጥሩ በገለልተኛ ቡድኑ አልተረጋገጠም። የምክር ቤቱ አፈጉባኤ እነዚህ ጉዳዮች ተገቢ ማጣራት ተደርጎባቸው የደረሰውን ጉዳት መጠንና የሚያስፈልገውን አስቸኳይ ድጋፍ በቋሚ ኮሚቴው በኩል ተጣርቶ እንዲቀርብ ትዕዛዝ መስጠታቸውንና የሚቀርበውን የጉዳት መጠን መረጃ መነሻ በማድረግ የአደጋ ስጋት አመራር ኮሚሽን ተከታትሎ አስፈላጊውን ድጋፍ በአስቸኳይ ለዜጎች እንዲያቀርብ ማስገንዘባቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የኢትዮጵያ ሰብአዊ መብት ኮሚሽንን በሂደቱ የታየውን ከሰብአዊ መብት ጋር የሚያያዙ ጉዳዮችን አጣርቶ ለምክር ቤት እንዲያቀርብም አስታውቀዋል። በሌላ በኩል በቅርቡ ስያሜውን በአዋጅ ወደ ቡሳ ጎኖፋ የቀየረው ከዚህ ቀደም የአደጋ ስጋት ስራ አመራር ተብሎ ሲጠራ የነበረው ጽህፈት ቤት የምዕራብ ወለጋ ዞን ኃላፊ ወይዘሮ ነጻነት አለማየው በጊምቢ ወረዳ ቶሌ ቀበሌ ውስጥ ሰኔ 11 የተከሰተውን በርካታ ሰዎች የተገደሉበት ጥቃትን ተከትሎ ተጎጂዎችን ለመርዳት ጥረት እየተደረገ ነው ብለዋል። ቡሳ ጎኖፋ እስካሁን ስላደረገውም ድጋፍ ገልጸዋል። ሚጣኒ በቆሎ ኩንታለ ሸንተኒሸን ቀመዲ ኩንታለ ጃተም ሀምሳ አምስት ኩንታል በቆሎ፣ ስልሳ ኩንታል ስንዴ፣ ሰላሳ ኩንታል የሕፃናት አልሚ ምግብ አምስት ቦንዳ ልብስ አድርሰናል። በዚህ ብቻ አልቀረም። ቀይ መስቀል ጨምሮ የተለያዩ ተቋማት ድጋፍ እንዲያደርጉ ጠይቀናል። የኦሮሚያ ቡሰ ጎነፋ ተጨማሪ ድጋፎች እንድልክ መልክት አስተላልፈናል። ኃላፊዋ ድጋፉ በቂ ያለመሆኑን ከተጎጂዎች መካከል ለሚነሳው ቅሬታ ሲመልሱ ትሪ ደንዲቃተጋ ማለት ማ የአዳተማ ሊገርጋር ተቀምብነት የሰራን ጩፈማ እውነት ለመናገር ድጋፉ በቂ አይደለም። በአስቸኳይ ሁኔታ ድጋፍ እንዳናደርስም መንገድ ተዘግቶ ነበር። ዞኑ ባለው አቅም ሁሉ እያደረሰላቸው ነው። ድጋፍ የሚቀጥል ይሆናል። ቤታቸውን ንብረታቸው የተቃጠለባቸውም ስላሉ እነሱን የማቋቋም ስራ በቀጣይነት ይሰራል። ጥቃቱን ተከትሎ የሸሹ አራት ሺህ አንድ መቶ የሚሆኑ ተፈናቃዮች አርጆ ጉደቱ እና ኤፍሬም በተባሉ አቅራቢያ የሚገኙ ከተሞች ውስጥ መኖራቸውን የጠቀሱት ወይዘሮ ነፃነት ወደ ቶሌ እንዲመለሱ ኮሚቴ ተቋቁሞ እየሰራ መሆኑን ገልጸዋል። የአሜሪካ ድምፅ ያነጋገራቸው ከጥቃቱ የተረፉት ነዋሪዎች በበኩላቸው ተገቢውን ሕክምና አለማግኘታቸውን፣ መጠለያም እንደሌላቸውና በአጠቃላይ ግራ መጋባት ውስጥ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ በዛሬ እለት ጎንደር ዩኒቨርሲቲ ተማሪዎች በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በሚኖሩ ንጹሃን የአማራ ተወላጆች ላይ የደረሰውን ዘር ተኮር አሰቃቂ ግድያ በማውገዝ ሰልፍ የወጡ ሲሆን በአገሪቱ ሕግ እንዲከበር መጠየቃቸውን በዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር ወይዘሮ ኢዳኙ ማንደፍሮ ለአሜሪካ ድምፅ ተናግረዋል። ጠዋት ላይ ልጆቹ ያው ሰላማዊ ወደ መንገድ ተሰባሰቡ። የሶስት ግቢ ተማሪዎች ናቸው። የፋሲል የአጤ ቴዎድሮስና የማራኪ ግቢ ተማሪዎች ናቸው። ወጡ። በዛ በኋላ ሀሳባቸውን ገለጹ። ሕግ ይከበር የሰው ልጅ አይገደል ነው። ስለዚህ የሰው ልጅ ህይወት አይጥፋ፣ በከንቱ ደም አይፍጠት፣ ስለዚህ መንግስት ህግ ያስከብር ነው። ያንን ድምጻቸውን አሰሙ። በእግራቸው ትንሽ ተጉዘው ከዛ ግቢ ለግቢ ማለት ነው። መጨረሻ ላይ ዶስ ተነስተው ነው ወደ ማራኪ የገቡ። ከማራኪ በኋላ ተመልሰ ወደ ትምህርታቸው ነው የገቡት። አንሳት እንኳን ያልሞላ አንሳት እንኳን ነው ሰዓት አይደለም የቆዩት። በሌላ በኩል የዞኑ ፀጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደበላ አውላና የጸጥታ ኃይሉ በአካባቢው ተሰማርቶ ጥበቃ እያደረገ መሆኑን በመጥቀስ ጥቃቱ እንዲፈጸም መረጃ በመስጠት በመተባበር ተጠርጥረው የተያዙ ግለሰቦች እንዳሉ ገልጸዋል። ምንም እንኳ በቁጥር ባይገልጹም ከንቀበመኒ የተያዙ ሰዎች አሉ። በጥርጣሬ ይህንን መልእክት ተቀብለው በእነዚህ ሰዎች ላይ ጥቃት እንዲፈጸም ጥቃቱ ወደ ተፈጸመበት ሰዎች እነዚህን ሰዎች አምጥተዋል ተብለው የተጠረጠሩ አንዳንድ ግለሰቦች ተይዘው ምርመራ እየተደረገባቸው ነው። በጥቃቱ ሕይወታቸው ያለፈ ሰዎችን በተመለከተ የደረሰውን ጉዳት በቁጥር ከመግለጽ የተቸገሩበትን ምክንያት አብራርተዋል ኃላፊው ጠሪ ከሚደመንከን ሀገሬ እነዚህ የተጎዱ ሰዎችን በተመለከተ የተለያዩ ቡድኖችን አዋቅረን ምርመራ እያካሄዱ ነው። ይህ ማስረጃ አሁንም ቢሆን ሊጠናቀር ይገባል። የጠፉ በተለያዩ ቦታዎች ህይወታቸው ጠፍቶ ሊገኙ የሚችሉ ሰዎችም ስላሉ አቅጣጫ ተቀምጦ ይህንን የማጣራት ስራ እየተሰራ ነው። ስለዚህ ከቁጥር ጋር በተያያዘ ከተጣራ በኋላ ለህብረተሰቡ ይፋ የሚደረግ ይሆናል። የሚደበቅ ነገር የለም። አቶ ደበላ ጥቃቱን ፈጽመዋል ያሏቸው መንግስት ሸኔ ብሎ የሚጠራቸው ሸማቂዎች ላይ የጸጥታ ኃይሎች እርምጃ እየወሰዱ ይገኛሉ ብለው ቢገልጹም ተወሰደ ስለተባለው እርምጃም በቁጥር ከመጥቀስ ተቆጥበዋል። ባለፈው ሳምንት ውስጥ ሸማቂዎቹና የመንግስት ኃይሎች መካከል በጊንቢና አካባቢ ተከስቶ የነበረውን ለሰዓታት የቆየ ተኩስ ልውውጥ ተከትሎ በህብረተሰቡ መካከል ተፈጥሮ በነበረው ስጋት ለጥቂት ቀናት ተቀዛቅዞ የነበረው የኢኮኖሚና ማህበራዊ እንቅስቃሴ ወደ ቦታው ተመልሷል ሲሉም አክለው ገልጸዋል። ኃላፊው በሌላ በኩል የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲዎች ሰሞኑን ባወጡት መግለጫ የምዕራብ ወለጋውን ጨምሮ በጋምቤላ ንጹሃን ዜጎች ላይ የተፈጸመ ጥቃት ከመንግስት ውጭ ባለ ገለልተኛ አካል ይጣራ ሲሉ ገልጸዋል። በምዕራብ ኢትዮጵያ ምዕራብ ወለጋ ዞን በመቶዎች የሚቆጠሩ ሰዎች የተገደሉበትን ጥቃት የኢትዮጵያ መንግስት ፈጣን ገለልተኛና ጥንቃቄ የተሞላበት ምርመራ እንዲካሄድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ትናንት አሳስበዋል። ከፍተኛ ኮሚሽነሯ ከቅርብ ሳምንታት ወዲህ በኢትዮጵያ የተለያዩ ክልሎች እየጨመረ የመጣውን ውጥረትና ሁከት ተከትሎ የኢትዮጵያ መንግስት ህብረተሰቡ ለመኖር ያለውን መብት እንዲያረጋግጥ ሲሉ ጨምረው ማሳሰባቸውም ይታወሳል። अमेरिका दर्मिल कामो